ጉልጉሙዝ ክልል መተከል ዞን ቡለንና ወንበራ ወረዳዎች የታጠቁ ኃይሎች በነዋሪዎች ላይ ጥቃት ማድረሳቸውን የክልሉ ፖሊስ አስታወቀ። የቡለን ወረዳ አስተዳደር የሰላም ስጋት እንጂ ጥቃት እንደደረሰ መረጃ የለንም ብሏል። ጥቂት ሰዎችም ታግተው እንደተወሰዱ የወንበራ ወረዳ አስታውቋል። የቤኒሻንጉል ጉሙዝ ክልል ፖሊስ ኮሚሽን ጥቃቱን የፈጸሙት የቤኒሻንጉል ሕዝብ ነጻነት ንቅናቄ ኃይሎች ናቸው ብለዋል። ነኮር መልካ ዝርዝር ዘገባውን ያሰማናል። በቤኒሻንጉል ጉሙዝ ክልል መተከል ዞን ቡለን እና ወንበራ ወረዳዎች ውስጥ የታጠቁ ኃይሎች በንጹሐን ዜጎች ላይ ግድያ እየፈጸሙ መሆናቸውን ጥቃቱ ደረሰብን ካሉ መካከል ተናግረዋል። ኃይሉ አዲሱ በእነዚሁ በታጠቁ ኃይሎች አባቱ እንደተገደሉበት ገልጿል። ምን ያህል ሰዎች ናቸው የቅርብ ዘመዳቸው ባለፈው ሳምንት ውስጥ በእነዚህ የታጠቁ ኃይሎች ወደ ጫካ ተወስደው እንደተገደሉባቸው የገለጹት አቶ ተስፋዬ ሞርካ የተባሉ ግለሰብ ናቸው። በጥቃቱ በርካታ ሰዎች እንደተገደሉ መስማታቸውን ጠቅሰው ትክክለኛ ቁጥሩን ለማረጋገጥ እንደሚቸገሩ ተናግረዋል። እነዚህ ታጣቂዎች ነዋሪዎቹን በተለይ ሴቶችን በማገት ጫካ ውስጥ ለሳምንታት እንደሚያቆዩም ተናግረዋል አቶ ተስፋዬ። የቡለን ወረዳ አስተዳዳሪ አቶ ነመራ ማሩ በወረዳው የሰላም ስጋት እንጂ ጥቃት ስለመፈጸሙ የሚያመለክት መረጃ አልደረሰንም ብለዋል ምንም ችግር የለውም። አዲስ ነገር የለም። አሁን ኃይል ነ ነው። የምን ስጋት ነው ያለው? ከመረጃ አሁን እኮ እንደ ወረቀት ምንም የሚታወቅ ነገር የለም፣ መረጃ የለም። የወንበራ ወረዳ የኮሚኒኬሽንስ ባልደረባ አቶ ይረና ዳዊ በወረዳቸው ማንነታቸው ያልታወቁ የታጠቁ ኃይሎች ሰዎችን ማገታቸውን አምነው በንጹሀን ዜጎች ላይ ግድያ ስለመፈጸም አለመፈጸማቸው ግን የተጠናቀረ መረጃ እንደሌላቸው ገልጸዋል። በዚህ ዙሪያ ከቡለን ሆስፒታል መረጃ ለማግኘት አልተቻለም። የቤኒሻን ጉልጉሙስ ክልል ፖሊስ ኮሚሽን የወንጀል ምርመራ ምክትል ኮሚሽነር፣ ኮማንደር አምሳሉ ይረና እንደገለጹት ጥቃቱን የፈጸሙት የቤኒሻንጉል ሕዝብ ነጻነት ንቅናቄ ጉህነን ኃይሎች ናቸው ብለዋል። ጉህኔን ድርጅት ታጣቂ ነው የሚሉ ቡድኖች ንጹሃን ዜጎች ላይ ጥቃት አደርሰው፣ በዚሁም ጸጥታ ኃይሉ ከሕዝቡ ጋር በመተባበር አሁን ጉባ አካባቢ ላይ አንጸራዊ ለውጥ የተሻለ እንዲሆን የተደረገበት ሁኔታ የሚታወቅ ነው። ይሁንና ከነዚህ ቡድን ያፈነገጡ በወቅቱ የሸሹ ቡድኖች ወደ ወንበራ ወረዳና ወደ ቡለን ወረዳ በድብቅ ተንቀሳቅሰው ጥቃት አደርሷል። በመጀመሪያ ወንበራ ወረዳ ሳንቂ ቀበሌ ገጠር እርሻ ቦታ አካባቢ ላይ ማሳ አረሞ ላይ የነበሩ ሁለት ሰዎች ላይ ግድያ ተፈጸመና እዚያው እዛው እርሻ ውስጥ የነበሩ ሰዎች ተጠልፎ መወሰዳቸውን መረጃው ደርሶናል። በሁለቱም ወረዳዎች የመንግስት ጸጥታ ኃይሎች ገብተው ሁኔታውን ለማረጋጋት እየሰሩ ነው ሲሉ አክለው ገልጸዋል። ለአሜሪካ ድምፅ ናኮር መልካ 干部。